ትላንት እየተከፈተ አካውንት ስንት ፎሎ እንዳገኘው ዩት። እናንተም ይሄንን ሴቲንግ አስተካክሉና ታገኛላችሁ። ቪዲዮ ለቀቃችሁ አልለቀቃችሁ፣ ፎሎ ይገባላችኋል። ጎ ወደ ሴቲንግ